ለምሽቱ የያዝነው የመጨረሻው ዘገባ ላይ ደርሰናል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በኦርላንዶ ፍሎሪዳ የተፈጸመውን ግድያ አስመልክተው በሰጡት ጋዜጣዊ መግለጫ በዩናይትድ ስቴትስ ታሪክ እስከዛሬ ከደረሱት ሁሉ አሰቃቂው ግድያ ሲሉ ገልጸውታል። ፐልስ በመባል በሚታወቀው የተመሳሳይ ጾታ አፍቃሪዎች የምሽት ክበብ ውስጥ የተፈጸመው ግድያ ሀምሳ ሰዎች የሞቱበት ሲሆን ሌሎች ከሀምሳ በላይ ማቅሰሉ ተሰምቷል። የከተማዋ ባለስልጣኖች ግድያው የሽብር ተግባር መሆኑን ለማጣራት ምርመራ ላይ መሆናቸውን ተናግረዋል። ዝላቲካ ሆክ ያጠናቀረችውን ዘገባ ሲዮን ግርማ ታቀርባለች። ቅዳሜ ዕለት ሌሊት በዩናይትድ ስቴትስ ግዛት ፍሎሪዳ ከተማ ፐልስ በተባለው የተመሳሳይ ጾታ አፍቃሪዎች የምሽት ክለብ ውስጥ የአፍጋኒስታን የዘር ሐረግ ባለው በ29 ዓመቱ አሜሪካዊ ኦማር ማቲን የደረሰውን የጅምላ ግድያ ፕሬዚዳንት ባራክ ኦባማ በአሜሪካና እሴቶቿ ላይ የተካሄደ ጥቃት ነው ብለውታል ይህ ጥቃት የጥላቻና የሽብር ተግባር ነው። በአሁኑ ሰዓት ሁላችንም አሜሪካውያን በአንድነት ሀዘን ላይ ነን። ዜጎቻችንንም ከእንዲህ አይነቱ አደጋ ለመከላከል መፍትሄ በማበጀት ላይም ነን። ፕሬዚዳንት ኦባማ ጨምረው ሲናገሩ እንዲህ አይነቱ አሰቃቂ ተግባር ሊፈጸምና እውል ሊሆን የቻለበት ዋናው ምክንያት በአሜሪካ መሳሪያ ማግኘት በጣም ቀላል በመሆኑ ነው ብለዋል። እንደዚህ አይነት ሀገር ለመገንባት ፍላጎታችን መሆኑን መወሰን አለብን። በዚህ ጉዳይ ላይ እርምጃ አለመውሰድም ውሳኔ ነው። ግድያውን የፈጸመው የ29 ዓመቱ ኦማር ማቲን የአፍጋኒስታን የዘር ሀረግ ያለው አሜሪካዊ ነው። በፍሎሪዳ ግዛት ኦርላንዶ ከተማ ፐልስ በተባለው የተመሳሳይ ጾታ አፍቃሪዎች ክለብ ከሌሊቱ ስምንት ሰዓት ገብቶ ክለብ ውስጥ በነበሩ ሶስት መቶ ሰዎች ላይ ተኩስ መክፈቱን የዓይን ማኞች ተናግረዋል። በክለብ ውስጥ የነበሩት አንዳንድ ሰዎች በጀርባ በር በኩል ማምለጥ መቻላቸውን፣ ሌሎች ደግሞ ከታች በኩል ካለው የክለቡ ክፍል መሬት ላይ በመደበቅ ከተኩሱ ለማምለጥ መቻላቸው ታውቋል። ከአደጋው የተረፈችው ሮዚ ፌቦ ስለ ሁኔታው ትናገራለች። መጀመሪያ የሰማሁት ድምጽ ሙዚቃው ነበር የመሰለኝ። ከዛ አየሁት ከ20 እስከ 30 ጫማ ርዝመት ያለው ሆኖ በያዘው መሳሪያ ወደ ህዝቡ መተኮስ ጀመረ። ሁሉም ሰው ወደ መሬት ወደቀ። ግድያውን የፈጸመው ግለሰብ በቦታው ከደረሱ የፖሊስ ኃይሎች ጋር በተካሄደ የተኩስ ልውውጥ መሞቱም ታውቋል። የፖሊስ ባለስልጣኖች ግለሰቡ ከአክራሪ የእስልምና እምነት ተከታዮች ጋር የተያያዘ መሆኑን ለማረጋገጥ ምርመራ ላይ መሆናቸውን ገልጸዋል። በአሜሪካ የሚገኙ የእስልምና ሃይማኖት መሪዎች በበኩላቸው ድርጊቱን በመኮነን የዜና አውታሮች ሁኔታውን ከማባባስና ስሜታዊ ከሆነ ዘገባ እንዲቆጠቡ ጥሪ አቅርበዋል። ዋሽንግተን ዲሲ የሚገኘውና ፈረስት ሂጅራ ፋውንዴሽን የተባለው የኢትዮጵያ ሙስሊሞች ድርጅት በበኩሉ ድርጊቱን አውግዞታል። የድርጅቱ መሪ አቶ ነጂም መሀመድ ድርጊቱን የፈጸመው ግለሰብ ሙስሊም ከመሆኑ ውጪ ከእስልምና ጋር ምንም ግንኙነት የለውም ብለዋል። በጣም የሚያሳዝን ነው። እርግጥ ነው ሰውየው ሙስሊም ነው። እዚህ ሀገር ተወልዶ ያደገ ነው። አመጣጡ ከአፍጋኒስታን ነው። ለማንኛውም ከእስልምና ጋር የተገናኘበት ምክንያት እሱ ሙስሊም መሆኑ ብቻ ነው እንጂ እስልምና እንደዚህ ያለውን ጉዳይ በጣም ያዋግዛል። ንጹሀንን የመግደል ንጹሀንን የማሰር ይሄ ሁሉ በእኛ ሃይማኖት የተከለከለ ነው። ነገር ግን ዩኖ ማንም ሰው ሃይማኖት አለኝ የሚል ሁሉ ሃይማኖቱ ያዘዘውን የሚሰራ አይደለም። ይሄ የሚወገዝና ማንም ሰው ይህንን ነገር የሚቀበለው የለም። በተለይ ሙስሊም ሆኖ የዚህ አይነት ስራ መስራት ከፈጣሪ ጋር መጣላት ነው። የጅምላ ግድያውን የፈጸመው የ ሀያ ዘጠኝ አመቱ ኦማር ማቲን አባት ሳዲቅ ማቲን በዚህ ቅዱስ በሆነው የረሞዳን ጾም ወቅት ልጃቸው እንዲ ያለ ድርጊት ሊፈጽም የቻለበት ምክንያት ግራ እንዳጋባቸው ተናግረዋል። እኔ ለዚህ ምክንያቱ ምን እንደሆነ አላውቅም። በልቡም ይህን ያህል ጥላቻ እንዳለም አላውቅም ብለዋል። ይህ በዩናይትድ ስቴትስ ታሪክ አሰቃቂ የተባለውን የጅምላ ግድያ በርካታ የአሜሪካ ባለሥልጣናትና ፖለቲከኞችም እያወገዙት ይገኛሉ። የመጪው ፕሬዚዳንታዊ ምርጫ ጮችም ድርጊቱን በማውገዝ መግለጫ በመስጠት ላይ ይገኛሉ።